ከቻፕልያን ኤዲ መካሻ የምህረት አምባ አገልግሎት ፕሬዚደንትና አቶ አናፋ መንሲሳ የምህረት አምባ አገልግሎት ዋና ስራ አስኪያጅ ጋር ቀደም ባለው የቃለ ምልልስ ክፍላችን የምህረት አምባ አገልግሎት የገጠሙትን ትግዳሮቶችና ያስመዘገባቸውን ስኬቶች እየቸራቸው ያሉ አገልግሎቶችን፣ የመንግስታዊ ትብብር፣ ህዝባዊ ግንዛቤ ማነስና ምክረ ሀሳቦችን አንስተው ተናግረዋል። ወደ ቀጣዩ ክፍል ያመራ ነው። ኢትዮጵያ ውስጥ ለህገወጥ የሰዎች ዝውውር ስር የሰደደ የሚሄዱ ምንጮች ምንድናቸው? እንደምንስ መቅረፍ ወይም መክላት ይቻላል የሚል ነው። የአቶ አናፍ ምላሽ እንዲህ ነው። ያነጋገርናቸው ልጆች የተረዳነው ትልቁ ችግራቸው የኢኮኖሚ ድቀት ነው። አንዳንዶቹ የሚበሉት ነገር የላቸውም። የሚሄዱበትንም ትራንስፖርት እንኳን የላቸውም። የፍላይት ቲኬት እንኳን የላቸውም። ገት አዘዋዋሪው በህገ ወጥ መንገድ በእግር ስድስት ወር ተጉዞ መንገድ ላይ እየተደፈሩ አንዳንዴም እየሞቱ አንዳንዴም ወደ ነገር እያጋጠማቸው የቀናቸውም ደግሞ ደርሶ ከዛ በኋላ እንዲከሉ ተደርጎ ነው የሚሄዱት እና በሳይ ደግሞ እድሜያቸው ከአስራ ስድስት በላይ እስከ ሀያ ሁለት አካባቢ የሆኑ ልጆች ይበዛሉ። ትምህርት ቤቱ እንኳን መማር የማይችሉ ልጆች ናቸው። መማር ይፈልጋሉ፣ ግን መማር አይችሉም። ለምን ሲባል ትምህርት ቤት ሲሄዱ በልቶ መሄድ አለባቸው ሲ መለሱ መብላት አለባቸው። እነዚህ ደብተርና ዩኒፎርም ያስፈልጋቸዋል። እነዚያን ነገሮች ማድረግ አይችሉም። ወላጆቻቸው ያንን ነገር ሊያሟላቸው አይችሉም። ያንን ለማሸነፍ ሲሉ ነው እንግዲህ እየሄዱ ያሉት አብዛኞቹ። እስካሁን ድረስ ያጋጠመን ለቅንጦት ወደ አረብ ሀገር መሄድ የሚፈልግ አንድ ሰው አላጋጠመንም። ስለዚህ መንግስት በተቻለ መጠን አገር ውስጥ ሰርቶ የሚለወጡበት ሁኔታዎች ላይ አበክሮ መስራት እንዳለበት እናስባለን። የእኛ ትልቁ ስራ ደግሞ ለህገ ወጥ አዘ- ነዋሪዎች እንዳይጋለጡ ቀድመን መድረስ እና መታሪቅ እስከሆነ ድረስ መንግስት አሁን እየሰራ ያለው በጣም አናሳ የሆነ የግንዛቤ መፍጠሪያ መድረኮችን እየፈጠረ ያለው በጣም በቂ አይደለም። ሰዎች ስለ ህገወጥ የሰዎች ዝውውር በትክክል መረዳት መቻል አለባቸው። ቅድም እንደጠቀስኩልህ አዋጅ ቁጥር አስራ አንድ ሰባ ስምንት ህዝብ አስራ ሁለት ላይ የተቋቋመ አንድ ምክር ቤት አለ። ምክር ቤቱን በባለነት የሚመራው ምክትል ጠቅላይ ሚኒስቴሩ ነው። እዚህ ስር እንደ ፌዴራል ፖሊስ አሉ። የውጭ ጉዳይ ሚኒስቴር አለ። ሰራተኛና ማህበራዊ ጉዳይ ስራና ኪሎት ሚኒስቴር፣ ፌዴራል አቃቢ ህግና የውጭ ጉዳይ ሚኒስቴር እነዚህ ነገሮች አሉ። እነዚህ ምክር ቤቶች አንድ ላይ ተቀናኝቶ ህገ ወቅት የሰው ዝውውርን በተቻለ መጠን ለመቀነስ እንደኛ ያሉትን ሌሎች ተቋማትን አቅፎ ተገቢውን ድጋፍ ማድረግ ይገባቸዋል ብዬ አስባለሁ። ከዛ በተጨማሪ ደግሞ የሚዲያ ሽፋን ሊሰጠው ይገባል። ምክንያቱም አንድ አረብ ሀገር የሄደች ልጅ የደረሰባትን ነገር አታሳይም። ስትመጣም ቆንጆ ጂንስ ለብሳ ትልቅ ሞባይል ይዛ ገጠር ትሄዳለች። እሷን ያዩ ትንንሽ ልጆች እሷ ያለፈችበትን መንገድ ሳይሆን እሷ ይዛ የመጣችውን ነገር ነው የሚያዩት። ጃኬቱን ነው የሚያዩት፣ ስልኳን ነው የሚያዩት፣ ይዛ የመጣችውን ሻንጣ ነው የሚያዩት። እሷ ግን ያንን ነገር አሳልፋ አትነግራቸውም። እንዲሁኝ እንዲሁኝ እንዲሁኝ እንዲሁኝ ነው ይህን ሁሉ ያገኘት ብላ የደረሰባትን ስቃይ አትነግራቸውም። ለምሳሌ አክል ካጋጠሙን ነገሮች መካከል ኢሚግሬሽን አካባቢ እንዲሁ ትራንስ ሞኒተሪንግ ላይ እያለን አንዲት ልጅ እህቷን ልትሽኝ ትመጣለች፣ ለኢትዮ ፓስፖርት ልታወጣ ትመጣለች። እሷ ግን ከአመታት በፊት አረብ ሀገር ኖራ ገንዘብ ይዛ መጣ፣ ቤት ሰራች። እዚህ ወደ ለገጣፎ የሚባል አካባቢ ምንድን አለችው? ቤቱ ቢትብኝ ይሻል ነበረ። የደረሰብኝ መከራ፣ ያሳለፍኩት ስቃይ ከቤቱ አንጻር ሲመዛዘን፣ ቤቷ ኢምንት ነች። እህቴ ግን ይህንን ነገር ልትረዳልኝ አልቻለችም። መጨረሻ ላይ በእሷ ሀሳብ ተሸንፌ ፓስፖርት ላወጣላት መጣዋለች። መጨረሻ ላይ ግን እህቷን አግኝተናት ምክር ሰጠናት እህቷም ከመሄድ ተመልሳለች ማለት ነው። ስለዚህ ተገቢ የሆነ የግንዛቤ መፍጠሪያ መድር ዜጎች ይፈልጋሉ። ለምሳሌ በዚህ ዓመት እንኳን መንግስት ስንት ጊዜ ነው ከአረብ ሀገር ዜጎችን ሲመልስ የነበረው? ስንት ሺህ ዜጎችን ነው የመለሰው? ስለዚህ የሄዱትን መመለስ ነው የሚቀለው ወይስ ሳይሄዱ እንዳይሄዱ ማድረግ ነው የሚቀለው? መንግስት የተሻ ቃል ነው መስራት ያለበት እንጂ እዛ ብዙ መከራ ሲደርስባቸው ብዙ ለብዙ ስቃይ፣ ለብዙ ጉዳት፣ ለሞት ከተዳረጉ በኋላ የተወሰኑትን በጭልፋ ከላይ ከላይ እያነሳ መመለሱ ያናክል ተገቢ ስለ አይደለም። አሁን ችግሩ ከመከሰቱ በፊት ወደዛ ሄዶ ለዛ አይነት ችግር ተጋላጭ ከሆናቸው በፊት መንግስት እዚሁ ማስቀረት የሚችልበት ሁኔታዎች ላይ የሚሰራበት ሁኔታ ቢኖር የተሻለ ይሆናል የሚል ምክር ሀሳብ አለኝ። ቻፕሊያን ኤዲ እንደሚታወቀው አሁን በተለይም በመላው ዓለም ላይ ሰራተኞችን ወደ ውጭ በመላክ ከዛ ደግሞ ወደ ሀገር ውስጥ የውጭ ምንዛሬ ገቢ በማስገኘት አንድም የስራ አጥነትን ቁጥር መቀነስ፣ ሁለተኛም የሀገሪቷን የውጭ ምንዛሬ አቅም በመገንባት የሚታወቀው ፊሊፒንስ ነው። የፊሊፒንስ ሰራተኞች በመላው ዓለም በተለይም በአረቡ ዓለም በሌሎች ሀገራት እንደዚሁ ይሄዳሉ። ያ ከቶውንም በመንግስት ተቋም ውስጥ ሁሉ ተካቶ በዲፓርትመንት ደረጃ የሚመራ ነው። የዚህ አይነቱ ጅማሮ ኢትዮጵያ ውስጥም መስመር እየያዘ ነው። የተወሰኑ በሺዎች የሚቆጠሩ እንደዚሁ ወደ አረብ ሀገራት እንዲላፉ ከስምምነት ላይ ተደርሷል። ይህ በአንድ በኩል ችግርን የመቅረፍ ለሀገርም ቅመን ከማስገኘት አኳያስ በአግባቡ ከተሰራ መልካም ሂደት ነው ይላሉ። ትልቅ ነጥብን ያነሳኸው ወንድሜ ካሳሁን፣ የፖሊሲ ነገር ወሳኝ ነው። ይህ ነገር በመንግስት ከፍተኛ ትኩረት አሁን እዚህ አሜሪካ ሰሞኑን ቴክሳስ አካባቢ ነበሩ እንደዚህ ኢሌጋል ትራፊከርስ እና በጣም ሻኪንግ ብለውታል። አስደንጋጭ ነው። የከበረችው ትልቁ አሜሪካ ሳይቀር በዚህ በህገ ወጥ አስተላላፊነት ተጠምዳለች። በተለይ ከላቲን አሜሪካ ከሚባሉት ከሜክሲኮ ቦርደር ከሚመጡት አንጻር እና ይህ ግሎባል አለም አቀፍ ነው። አሁን ግሎባላይዜሽን ዓለም አቀፍ ሁኔታዎችን መኮነን የለበትም። የኢትዮጵያ ማህበረሰብ እና የዛ የግሎባላይዜሽን አካል ነን። ግሎባላይዜሽኑን ለኢትዮጵያ በሚጠቅም ለወገኖቻችን በሚጠቅም ሁኔታ እንዴት እንተግብረው እንጂ ከግሎባላይዜሽን አይመለከተንም፣ ይሄ የክፎዎች ነው። ይሄንን አሉታዊ አመለካከት መቅረፍ አለብን። ሰሞኑን በተለይ በቤሩት የተደረገው መንግስት ያደረገው የዜጎች ተገቢ የቅጥር ውል እንዲያደርጉ የሚደረገው ስምምነት እናደንቃለን። አንዳንድ ሰዎች እያነሱ የሚተቹ አሉ። ለመተቸትም ቀላል ነው፣ ግን ተገቢ እርምጃ ነው። ቅድም ወንድማችን አናፍ እንዳለው የሄዱትን የመመለስ ላይ ከማስተናገድ ከመሄዳቸው በፊት ተገቢ ትምህርት በጤናማ መንገድ ሄደው ለሀገርም ለወገንም ለቤተሰብ በሚጠቅም መልኩ እንዲሄዱ የስራ ገጠር እዚህ አሜሪካ ለመማር እንኳን እኮ ድህረ ምረቃ ፕሮግራም የተሳሳቱ ሰዎችን ደርሼ የከለከልኳቸው አሉ በህክምና ዶክትሬት ደረጃ ለመማር እና ይህንን ነው አሁን ተገቢ የፊሊፒንስ ጥሩ ጠቅሰል የነሱ ሴፋ መሪ ባለፈው በመካከለኛው ምስራቅ ውዝግብ ጊዜ ሁሉ ትልቅ ምሳሌ ይሆናለች። የዜጎች ሁኔታ ይበልጣል ብላ ደረግ ከነበረው አሜሪካ ከምትመራው የጦርነት ሁኔታ የዜጎች ሕይወት ይቀድማል ብላ ያወጣች መሪ ነች እና የእኛም መሪዎች የዜጎቻችን ነገር ከዓለም አቀፍ እውቅና ይበልጥብናል እንዲሉ እመኛለሁ። ለመወያየትም የምንድን ነው ሚኒስትሯ ሙፍሪያት ጋም ቀጠሮ ይዘን ብዙ ቢሮክራሲ ይበዛብን አገር በሄድኩ ጊዜ ባለፈውም ጊዜም ደግሞ ሄደን የዲያስፖራ ክፍል ሄደን ለማግኘት ሰዎቹን ለማግኘትም የቀደመው ከንቲባ ጋር ሄደናል። አሁን ግን በቅርቡ የአሁኗ ከንቲባ በእኛ ስብሰባ ላይ እንደተገኙ መሰል ስብሰባ እውቅና እንደሰጡ አይቻሉ። ይህ ብረታታል። እኛ ከማንኛውም አወዛጋቢ የኢትዮጵያ ፖለቲካ ውጭ ነ ከሃይማኖትም ውጭ ነ እምነት አለ የምናምንበት። በተረፈ ግን የወገኖቻችን ሰቆቃ ችግር ገጥሞን ከመስጂድ ቤተክርስቲያን የፈለገው ቦታ ማህበር ባህላዊም ቢሆን እንገባለን እና ይሄ ከፍ ያለ ኃላፊነት ይጠይቃል። በዚህ ብቻ አይደለም። ጎዳና ላይ የወደቁ ሰዎችን አገር በመጣን ቁጥር የሚሰቃዩ ሰዎችን እንዴት መብላት ይቻላል? ጥሩ ሆቴል ቤት ገብቶ ወደ እጅ ላይ የሚለምኑ የተሰጡ ጎዳና ተዳዳሪዎች አሉ። አሁን እኛ ከዚህ ጋር ተያያዙ የሆኑ ስራዎችን ጎዳና ተዳዳሪዎችን ለመከባከል በመለስ የተፈናቀሉ ደግሞ እየታፈኑ ይሄ በጠለፋ በሚባለው አብዳክሽን የሚሰቃዩ ህቶቻችን ብዙዎች ናቸው። አፍነው ይዘውት እንጂ እና ዘርፈ ብዙ አገልግሎት ነው የሚሰጠው የምረት አንባ ሜርሲ ፎርስ ነት እንዲህ የተጎዱ ሰዎች መጠጊያ መሸሸጊያ እንዲሆኑ የታቀደውና በተቻለ መጠን በመንግስት እውቅና እንዲያገኝ ሞክር ያለው ብሄድኩበት ቁጥር ሁሉ በሚገርም ሁኔታ ሰው አሜሪካ ከስራ ከድካም እረፍት ማረፍ ሲገባው በየመንግስት መስሪያ ቤቱ ለልጆቼ እና የባለቤቴን ጊዜ ሰዋት እያደረግኩ እሄዳለሁ። እንዲታወቅልን ሚዲያዎችን ሁሉ እገብዣለሁ። የመንግስትንም ግን ያለው ቢሮክራሲ ለማግኘት እድል አላገኘንም። አሁን ወንድማችን አናፍ እየበረታ ነው መታከት የለባችሁም የወገኖቻችን ስቃይ ግን ስለሚለን እዚህ ጥሩ በልተን እንቅልፍ የለን የወገኖችን ጉዳይ እና ይህ ቅድም የጠቀስከው የፊሊፒንስ ጥሩ ምሳሌ ነች። በፖፑሌሽን በህዝብ ብዛት ከኛ ጋር ተቀራራቢ ነች። አብሬያቸውም አሜሪካ ስሳሪ ያየኋቸው ፊሊፒኖች ጎበዞች ናቸው። መንግስታቸው ድጋፍና ተቆርቋሪነትን በሴቷ በተለይ የነበረችው ጠቅላይ ሚኒስትር አስደናቂ ነው እና የእኛንም እንግዲህ ከሳሁን ሰቡቃ ይህ ሚዲያ ደግሞ ለሌሎች ተስፋፍቶ ተነሳሽነት ግድ እንዲለው ኮንሰርን ይሉታል፣ እንዲኖራቸው መንግስታዊም፣ ሃይማኖታዊም፣ ማህበረሰባዊም ፖለቲከኞችም ጭምር ይህ ጉዳይ በኢትዮጵያ በዚህ ደረጃ የተቋቋመ ድርጅት የለም እና አንድ ነገር ሲቋቋም ጥቅም አለው ነው በመንፈሳዊ ሳይቀር የታዘብኩት አሳዛኝ ነገር አለ። እነዚህ ሰዎችም ሲጀምሩ ብዙ ሞክረው መጨረሻ ላይ ነው። እኔ ያለንበት ስቴት ነብራስካ ያሉ ናቸው። እባካችሁ ጠይቀን ሞክረን ኢትዮጵያ ችግር አለ አሉ። ትልቁ ነገር በሕክምና ባለፈው ነገር ነው ያለው ድናያል ነው። በፖለቲካ በምንም ይሁን ድናያል ማለት መካድ ነው። ተጨባጭ ሁኔታን መካድ የለብንም። ብዙ ወገኖቻችን ውጭ ለመሄድ መስዋዕትነት ከፍሎ አደጋ ውስጥ እየገቡ ናቸው። ይህንን መንግስት አዌርነሱ ከፍ ባለ ደረጃ ማሳወቅ አለበት። የተቋቋሙ ቦርዶችም በምክትል ፕሬዝደንቱ ይሁን ጠቅላይ ሚኒስትሩ ያለ ይህን ጉዳይ ግድ ሊላቸው ይገባል። ለዚህ ደግሞ መተንፈሻው ሚዲያ ነው እና የሚዲያ መገናኛ ብዙሀን እባካችሁ የምታቀርቡት ነገር ሁሉ የህዝቡን ችግሮች በሚፈታ መልኩ ውዝግብን በሚያስቆም መልኩ ነገር ከስሩ ውሃ ከጥሩ እንደሚባለው። ለምንድነው ወገኖቻችሁን በአርማዶ እንዲ ስቃ ውስጥ የሚገቡት? ለምንድነው እኛ ማፈሪያ ሆነን በየኤምባሲው ብር ላይ በየሀገሩ እንዲ የሚደርስብን? ለዚህ የሀገራችን የውስጥ እንቆቅልሽ እንዲወገድ በመግባባት፣ ይሄ ጽንፈኝነት አንዱ በሌላው ላይ ከስሩ መነሳት አለብን እና ያልከው ነጥብ ትክክል ነው። በፖሊሲ ደረጃ በመንግስት ደረጃ ፊሊፒንስ ጥሩ ምሳሌ ነች። ቶ አናፍ በአሁኑ ወቅት ኢትዮጵያ ውስጥ እያደረጋችሁትን ያላችሁትን አስተዋጽኦች ወይም የሰጣችሁ ያሉትን አገልግሎቶች አጠናክሮ ለመቀጠል ከመንግስት ባሻገር በሌሎች ወገኖች በኩል በሀገር ውስጥም ሆነ ከውጭ ባሉ ባህር ማዶ ነዋሪ ከሆኑ ኢትዮጵያውያን ምትሹት እገዛዎች ምን አይነት ናቸው? እናንተን ለመደገፍ የሚፈልጉ ወገኖች ካሉ በምን በምን ዘርፍ ነው ሊያግዟችሁ የሚችሉት? ከፋይናንስ በስተቀር በእውቀትም ወይም በተሞክሮም ሆነ በቴክኖሎጂ ዘርፍ ምን አይነት እገዛ ነው የምትሹት? በጣም ጥሩ ጥያቄ አነሳ ነው ያነሳው። እገዛ የምንፈልጋቸው ያልጠቀስናቸው፣ አሁን በዋናነት እየሰራንበት ያልሆኑ ግን እየጀማመርን ያሉ ስራዎች አሉ። ለምሳሌ ያክል ከትምህርት ቤት መልስ የምናስጠናቸው ልጆች አሉ፣ ወላጆቻቸው የማስጠኛ ክፍያ ሊፈጽሙላቸው የማይችሉ የመጽሐፍ እርዳታ ሊያደርጉልን ይችላሉ። የቁሳቁስ እንደዚህ እነ ካሜራ አሁን ለምሳሌ እኛ ይህንን አገልግሎት ወደ የራሳችንን የዩቱብ ቻናል እና ሌሎች መሰል ፕላትፎርሞችን ተጠቅመን ግንዛቤ መፍጠሪያ መድረኮችን መፍጠር እንፈልጋለን። በራሳችን ጥረት ሌሎች ሜኒስትሪም ሚዲያዎችን መጠቀሙ እንዳለው ነው ማለት ነው። ለዛ ደግሞ ኢንተርቪው ሊደረጉ የሚገባቸው ታሪካቸው በጣም አስተማሪ የሆኑ ተርሴርት ያደረግናቸው ልጆች በእጃችን ላይ አሉ። በዛ ደግሞ ኳሊቲ ካሜራ ያስፈልገናል። ምናልባት ያገለገለ ካሜራ እንኳን በእጃቸው ላይ ያሉ ቪዲዮ ካሜራ ያላቸው ሰዎች ካሉ ይህንን ቪዲዮ ካሜራ ቢሰጡን፣ እነሱ ጋር ምናልባት የሚሰራው ስራ አናሳ ሊሆን ይችላል። እኛ ጋር ቢመጣ ግን በጣም ትልቅ ስራ ሊሰራ እንደሚችል ተስፋ ያደርጋለሁ። አቅም ያላቸው ሰዎች ደግሞ አዲስ እንገሱ ቢሰጡን በጣም ደስ የሚያደርገናል። ትልቁ ነገር የምንሰራውን ስራ ለሰዎች አይንና ጆሮ ማድረስ እስከሆነ ድረስ የሰራነውን ስራ ለሰዎች ለማድረስ እነዚህ አይነት ቁሳቁሶች ያስፈልጉ እንደ ኮምፒውተር ያስፈልገ- ያስፈልገናል ሌሎች አንዳንድ ጊዜ ደግሞ ኢትዮጵያ በሚገኙበት ጊዜ እኛ የምንሰራውን ስራ በቦታው ተገኝቶ አብዛኛው ስራችን ቢሮ ውስጥ አይደለም ውጭ ነው የሚሰራው ሜዳ ላይ ነው የሚሰራው መናሪያዎች አካባቢ ነው የሚሰራ ኤርፖርቶች አካባቢ ነው የሚሰራ ከዛ ውጭ ደግሞ አሁን በቅርብ ጊዜ ወደ ጅቡቲና ወደ ሞያሌ መስመር ላይ እንዲሁም ደግሞ ወደ አሶታ መስመር አካባቢ የሞኒተሪንግ ስቴሽን ልንከፍት እያሰብ ነው እዛ አካባቢም እንሰራ። ትልቅ ሳጋሮት ሊሆን ይችላል ተብሎ የሚታሰበው ያው የግንዛቤ ጉዳይ ነው። እዛ አካባቢም ካለው የመንግስት አካል ጋር ለመስራት እያሰብን ነው። የሚችሉ የዛ አካባቢ የሞያሌ አካባቢ ሰዎች፣ የአሶት አካባቢ እንዲሁም ደግሞ ወደዚህ ወደ አሳይታና አፋር አካባቢ አሳይታ አካባቢ ያሉ ሰዎች የሚችሉትን ነገር ሊያደርጉልን ቢችሉ በጣም ደስተኛ እንሆናለን። ከዛ ውጭ ያው መንግስት እንደ መንግስት የሚያደርጋቸው የሚጠበቅባቸው ነገሮች እንዳለ ሆኖ እኛ ደግሞ የእኛ ስራ በራሳችን አቅም የማይሰራ በመሆኑ የእኛን አይነት ተመሳሳይ ስራ ከሚሰሩ ተቋማት ጋር ጥምረት እየፈጠርን እንገኛለን። በዚህ በዚህ አይነት መንገድ ነገሮች የቀለሉ ይመጣሉ ብለን እናስባለን። ቻፕሊያን ኤዲ መካሻ የምህረት አምባ አገልግሎት ፕሬዚደንት፣ አቶ አናፍ አመንሲሳ የምህረት አምባ አገልግሎት ስራ አስኪያጅ ስለ ቃለ ምልልሱ እናመሰግናለን። እኛም እጅግ እናመሰግናለን ወንድማችን ካሳሁን ሰቦቃ። በተለይ እነዚህ የተፈናቀሉ ከስደት የሚመለሱ ወገኖቻችንን ማረፊያ ቦታ ይላ ከዛ ቤታችን እናሳድራለን እነዚህን የሚከባከብ ክልል አስራ አራት ምክር ቤትን ጠይቀናል። ከንቲባ አዳነች አቤቤም ይህንን ጥያቄያችንን እንዲቀበሉን በድጋሚ አሳስባለሁ። እኔም በእኔ በኩል ለሰጠ እን ለጉዳዩ ደግሞ ለሰጠ ትኩረት ከልብ ለማመስገን እወዳለሁ። አብሮነቴ አይለየን እላለሁ። በጣም አመሰግናለሁ።